ጤና ይስጥልን። የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቤት መሰናዶው ጀምሯል። ለምሽቱ የያዝናቸውን ዝግጅቶች እናስተዋውቃችሁ። በስራ አለም ላይ ስትቆይና ኤክስፔሪንስ የሆነ ሰው ጋር ወይም ደግሞ ወርክ ኤንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ጉጂ ካለው ኤንቫይሮንመንት ጋር መገናኘት እንዴት ስራ ማግኘት እንዳለብሽ እኔቱ ጋር ኔት ሰዓት ነው። ምንድን ነበር ማድረግ የነበረብን ምናምን የሚሉትን ቶሎ ለማስተካከል ጠቅሞናል። በአዲስ አበባ የአሜሪካ ኤምባሲና እንዲሁም ደግሞ በአይዞን ፋውንዴሽን አማካኝነት በተዘጋጀው ሺ ካን ወይም ደግሞ ትችላለች የተሰኘው መርሃ ግብር ላይ ከተሳተፉ ወጣቶች መካከል አንዷን ነበር የሰማነው። የምሽቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። ሌሎች ወጣት ተኮር ጥንቅሮችንም ይዘናል። የደንቀደሞ መሰናደውን በመምራት ሄዳስ አስማና ደግሞ በድምፅና ምስል ምህንድስ ናው። አብረናችሁን ቆያለን። የመላው አሜሪካ ድምጽ ስቱዲዮ ባለሙያዎች የዲጂታል ባለሙያዎቹ ጋር በመሆን አብራችሁን ትቆይ ዘንድ በአክብሮት እንጋብዛለን። የተሻለ የትምህርት ጥራት እና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምበሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ፍለጋ ክህሎት ስልጠናዎችን እንዲሁም ሌሎች ስልጠናዎችን መውሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሀሳቦቻቸውን ካጋሩት የተለያዩ ቡድኖች መካከልም አንዱ ቡድን የ አንድ ነጥብ አምስት ሚሊየን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረው ዘገባ በመቀጠል ይቀርባል። በ2015 ዓመተ ምህረት ማብቂያ ላይ በሕክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ካልድ ገባሬ ሰናይ በሆነው በአይዞን ፋውንዴሽን እና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀትና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝ ግንኙነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የ አንድ ነጥብ አምስት ሚሊዮን ብር የስራ ማስኬጃ ገንዘብ ቃል ኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለ ሀብት ጋር ትስስር የመፍጠር እድል ገጥሟታል። ሳብኛ በግሩፕ ነበረ ፍጠሩ የተባልነው እና ምንድነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ ወር አበባ ላይ ነበር የሰራ ነው። ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግነው? ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም፣ እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራ ነው። እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን፣ ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና ይኖረዋል አንድ ላይ ፓዶን ሲገልጹ ማለት ነው እና ምንድን ነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድን ነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው ብዙ ነገር ነው ያለው ውስጡ እና እንዴት ነው ያገኘነው ኢንቨስተር ታዋቂ ነው ቢጃ ናይከር ይባላል። እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው ከሰባት ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው ግን አሁንኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት ሚሊየን ነበረ ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረን የተወሰነ ቁጥር የለም በአዲስ አበባ የአሜሪካ ኤምባሲ ና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ ና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው አመት ምሩቃን ሴቶች ተሳትፈዋል ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችው ና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደ ኞቿ ጋር የግል ተቋም በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ አለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኘን ማለት ነው። እኛ እየሰራን ነበር ነግሬሻለሁ፣ ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፒሪንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኤንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጭ ካለው ኤንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር እንዴት ሰዓት ነው ምንድን ነበር ማድረግ የነበረብን ምናምን የሚሉትም ቶሎ ለማስተካከል ጠቅሞናል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታም ሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል በቃ ይሄ ልክ ከተመረቅሽ በኋላ ብግራ የሚገባው ነገር ትክክለኛ ከስራ አለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው ምንድናወቅ አርጎ ነው አሁን ኮርስ ማለት ነው። የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊው አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥብበን ስናየው ሴቶች ጋር በጣም ይከፋልና፣ ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብ ነው። በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነው እና አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረ ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞ እና ሮብ ከሰዓቶች ለአዲስ አበባ ስላሉ ማንኛውም ሴቶች ማስታወቂያ ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። አርባ አምስት ሴቶችን ነበር ሺ ካን፣ ወይም እሷ ትችላለች ላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለ ና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራ ና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግ ነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ። ምንድ ነው በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ ፒያሳ ሊሆን ይችላል። እና በአንድ ሳምንት ውስጥ የአንድ አምስት መቶ ብር ሁለት ሺ ና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እንዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች እንደገና ኢንቨስተሮች እንዲያቀርቡ አደረግን። ፒች ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ ካብሮ ከባለ ሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግና ከአዲስ አበባ ውጭ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት ዓመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገርመው ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከአንድ መቶ በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቢሶችን ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ተጓዦች ከነርሱ ጋራ በሶስት አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ ዕለት ያጠናቀረችው ዘገባ በመቀጠል ይቀርባል። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓመተ ምህረት ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና እረቡ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎቹን በዱላ ላይ እየመቱ አስወረዱ። እና የመጀመሪያው ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱን ሁሉም ተማሪዎች ይዞ ወደ ጫካ ሲመጡ ከዛ የወሰዱ ተማሪዎች የሚያመጡ ወንዶች ተማሪዎች አሉ። የሚያመጡ ሲወጡ ቶክስ ጀመር። ተማሪ አብዛኛው ተማሪ በአንድ ቦታ ሄደዋል። ወደ የተሰመረ ገለባ ነበር። እነማን ናቸው? ብልህን ተታስባል። ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውንና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል። ከደባርቅንም በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። በአደራደርን አንድ ቀን ሰኞ ማለት ነው ማክሰኞ ሲሰጥን ና ሮ ብዙ ጉዞ ጀመረ ማለት ነው። ተከታታይ መኪና ነበርና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና ከዛ መኪናው በድንገት ቆመ። እኛ ምንድነው ምናምን ብለንቱ ስንል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው። ማረጋገጫ ምንድነው? ኧረ ሁሉም ሹርባቸውም ምናቸውም ሁሉ ነገር እናያሱ ናቸው። በሽፍት ኤርሲቪ ላይ የሚያቸው የነበሩት ይመስ ናቸው። ቋንቋ የሚያወሩት ኦሮሞኛ ነው። ከዛ ሁለ ሶስቱን ባስ አስወረዱት ማለት ነው። አስወረደው ወደ ጫካ እያሯሯጡ ሄዱ ማለት። ከዛ ያው እንዳጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር እና እንዳጋጣሚ ትንሽ እንደሄድን፣ ከዛ ተኩስ የተኩሱ ድምፅ ማሰማት ጀመረ። እኛም እዛው ቁጭ አልን፣ ተኛን። ጥይት ነው እንዳይመታን ብለን ቢያንስ አስራ አምስት ሀያ ምናምን የሚሆን ልጆች አመልጠዋል ከሶስቱ ባስ ማለት ነው። ነው የገዘ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን ይመጣል እነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ ከዛው ስልክ መደወል ጀመሩ ማለት ማታ ላይ ወደ ቤተሰቦቻቸው ደውሎ ብር ጠየቋቸው ምን ያህል ብር ጠየቋቸው ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ መቶ ሺ ብር አለ ይሄዱ ተማሪዎች በቃ እስከ መቶ ሃምሳ ይሆናሉ እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹ እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደ ተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል። ሸኔ ታውቃላችሁ ምናምን ደርሱ አይቼ አውቀዋለሁ አልኩት። አውቀው ነው ከዛ ሂድ ይውጣ አለ አላፊ። እዛ ሌላ ሰዎች የደርጌ ልጆች አለ ሸኔ ታውቃላችሁ። እኔ አላውቅም አልኩት። እናንተ ሸኔ ካላወቅም ብር ትቀጣላችሁ፣ ብር ትከፈላላችሁ ምናምን አለ አላፊ። እነማን ናቸው ግን የያዟቸው? ሸኔ እንደሆነ ግን አውቃለሁ። በምን አወቀ? በቃ ጸጉሩ፣ ስለ ጸጉር ያደገ ሰው ብቻ ነው ሙሉ አላፌ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ሲሙ ሸኔ አሉ ወሱም ሰሜን አይደለም። ራናራና ቤሊሶ ኦሮሞቲ ኦሮሞቦነ ምናምን እያሉ ነበሩ። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ፣ በቃ ማሁን ሂዱን ተነሱና ሂዱ አለ መጨረሻ ላይ እናንተን ለምን ለቀቋችሁ? ሌላ ቦታ ነው አላፊ ጋ ነብሮ ነበር። አላፊ ኛ ከኛ ጋር መጥቶ ነበረ። እዛ አልደረሱም ነበረ እነሱ ጋር አልደረሱም ነበረ። ያን ጋኑ አላፊ ከኛ ጋር መጥተዋል መጀመሪያ ስለዚህ ነው እኮ ራሱ በኦሮምኛ ችግር መጨረሻ ላይ አይቴት አውቃሌ ምናምን አለ ሸኔ። አቻ ያውቃል አልኩ ትንሽ ሰሀት ያወቅኩ ውጣል ይሱ በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም እስካሁን እየተጓዝነን፣ ጉዞም አላለቀም ትመስለኝ። ወደ ዋናዎቹ ጋር እየወሰዱ ነው አሁን እኛ ያለነው ከኔ ጋር ሀያ ልጆች ነው። ሌሎቹ በሌላ ሰው እጅ ነው ያሉ። በሌላ ቡድን ነው ያሉ። በቅዳሜ ቀን ከኔ ጋር አወራ ከእነሱን እነሱን የያዘው ማለት ብራዛ ጋሪቶች ደዊ ያሉ በዚህ ቁጥር ደዊ ና አገኘ አካውንቱን ይሸጥሻል። እሱን እነሱ ላይ ማለት እነሱ ጠይቄ ብሎ አካውንት እንልካለን በኋላ ደዊ કઈ જમ્માશમી ને એનું કોલ ને આ તમ કેમ દી અને નાના સાધન મીઠા મૂન ખાવા ને નમરમર ને મને મૂકી લયા તમાર ને એ ગામ ના અમૃત તમારી ને የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተል ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስትርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው ተሳካ። የተራዘመ ግጭት እንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማውያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾ የድርጅቱ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና ገታ አስመልክቶ ባለፈው አመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያናገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚያ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያናገታ አስተያየታቸውን ጠይቋቸው የነበ የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሰኔ ቢቀርታ ሐምሌ 1 ቀን 2016 ዓ ም ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። የአፌት ግሩም የስሪዲ ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። ስሪዲ ህትመት ሀሳባዊ ነድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እምብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የህክምና አጋዥ መሳሪያዎችን የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው የምናልፈው። የአፌት ክሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የስሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልን አለኛ እኛሱን ዲዛይን ወደ እቃነት ነው የምንለውደው። ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ። ያፌት ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳው ስለ ቴክኖሎጂ አላውቅም ነበረ ከዚህ በፊት እንደ ድል ሆኖ፣ ለተለያዩ ድሎች አፕላይ ያደርጋለሁ። አንዱ ድል ያል ይባላል ያንግ አፍሪካን ሊደርስ ንሽት ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት ሁለት ትሪዲ ፕሪንተሮችን ፊትለፊታችን አስቀመጡን አሰልጣኞቻችን እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ ይችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይስ አዲስ የሚባል ቦታ እዚሁ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው። ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ ስሪዲ ፕሪንተር አገኘሁ። ሶስት ቀን ሶስት ለሊት እዛ ቆይቼ የሰራሁ ከዛ በኋላ በዛ ስሪዲ ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጥጥር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን፣ ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለ ጁሰሩ የሆነው ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ ከዛ በኋላ ወደ ማተሚያ ማሽኑ ልካውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለሁ። ነገና ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከስሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ እሄዳለሁ፣ ወይ ምናለሽ ተራ እሄዳለሁ። ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው እያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጪ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያቺን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊሰድ ይችላል። ለስሪዲ ፕሪንቲንግ ወዲያው መልሱን ይሰጥሃል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸው ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ፣ እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጭ። ሚሊዮንስ ኦፍ ፓርክስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን ስዊዲ ፕሪንቲንግ መካከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በስዊዲ ፕሪንቲንግ። ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው። ማኑፋክቸሪንግ ቢዝነሶች። እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽልህ። ሀያ ሀያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋው። ከውጭ ኢንፖርት ማድረግ አልቻልም። ምንም አይነት ነገሮችን እንደ ሀገር ነው እያልኩ እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን ዲ ፕሪንተር እጃችን ላይ ነበረ። እንደዚ ፍጣ ደግሞ ሮማ ሴሪያሎችም የተወሰኑ ነበሩ። ስለዚህ እነሱን በመጠቀም ለማዳራሽ ቃት አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል። የኢርሺልድ አለ። ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደርጉት እና ጆሯቸውን ይከረክራቸዋል ያቆስላቸዋል ዶክተሮች እሱ እንዳይቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል። ጆሯቸውን አያማቸው ማለት ነው። ከዛ በተጨማሪ ለዶክተሮቹ ሬስፓሬተር ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደርግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮጌት ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ፣ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ዴስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው የአፌት። እንግዲህ ከአሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላችኋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት? አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል፣ ግን እሱን በደምብ ማስፋፋት እንፈልጋለን። ስሪ ዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያዥ የሆኑ ማንፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ። የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች፣ ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና ብረ እንዴት ነው ልንሰራ የሚችሉት የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኩለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም ካሉ ኤአይቲ ካሉ ሰዎች ጋር አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኩለም ውስጥ ስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካለን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን በትላልቅ ካምፓኒዎች ማስ ፕሮዲስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለሱ እሱን ገዝተን ፓርትነርሽፑን ከነዚህ ካምፓኒዎች ጋር ሴኪር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ዴንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ዴንታል ማለት ከሱ ተያያዥ የሆኑ ነገሮቹን ፍሮንት እያደረግን ማቅረብ እንፈልጋለን። ለጥርስ ክሊኒኮች፣ ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐርመንት እያደረግን ነው። ትልቅ ደረጃ ይደርሳል ብለን እናስባለን። ያፌት ግሩም፣ እጅግ በጣም አመሰግናለው ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ። በአድማጮቼ ስም አሚን እግዚአብሔር አመሰግናለሁ። በጣም ቴንኪው ሀብታሙ። የጋቢና ቪ የመጨረሻው ዘገባ ላይ ደርሰናል። ወደ ሌላ የአፍሪካ ሀገር ነው ጎራ የምንለው። በረሃማዋ ናሚቢያ የከርሰ ምድር ውሃን በመምጠጥና አለአግባብ በመንሰራፋት የሚታወቀው የአኬሽያ ዛፍና ከስሩ በሚበቅሉ እንጉዳዮች ስትቸገር ነው ኖራለች። በሀገሪቱ የሚገኝ አንድ ኩባንያ ታዲያ ከዛፉ ስር የሚያድጉትን ፌንጌና እንጉዳዮችን ለአካባቢ ጥበቃ አመቺ በሆነ መንገድ እየቆረጠ ለግንባታ ጠቃሚ ወደሆኑ ብሎኬቶችና ጡቦች በመቀየር ላይ ይገኛል። ቪታሊዮ አንጉላ ከና ከናሚቢያ ያደረሰን ዘገባ እንደሚከተለው ተሰራጭቷል። ሂልማ ና ሻምቢ በናሚቢያ ዋና ከተማ የእንጉዳይ ችርቻሮ መሸጫ ሱቅ አላት። ነገር ግን ሂልማ በዋናነት የምትሸጠው እንጉዳዩን ሳይሆን ከእንጉዳዩ ስር የሚበቅለው እና በግዙፎቹ የአኬሻ ዛፎች ጥላ ስር አላግባብ የሚንሰራፋውን የእንጉዳይ ክፍል ነው። ሂልማ ማይሲሊየም የሚባለው እንጉዳዩ ስር ሆኖ የሚያድገው ክፍል እየተጠባበቀ እንደ አጥንት እየጠነከረ ይሄዳል። ስለዚህ እሱን ለማላቀቅና ና ለመስፈር ራሱ ጉልበት ይፈልጋል። የተቋሙ ሰራተኞች ከእንጉዳዩ ዛፎቹ ስር የሚመጡትን እንደ ብሎኬት ያሉ ክፍሎች አራት ማዕዘን እያደረጉ ይቆራርጣቸዋል። ከዛም ጥንካሬያቸውን ለመጨመር ለ12 ሰዓታት ያክል ማሞቂያ ውስጥ በመክተት ይጋግሯቸዋል። በመጨረሻም ለ24 ሰዓታት ያክል እንዲቀዘቀስ ከተደረገ በኋላ ጥቅም ላይ መዋል ይችላል። ካፌኒታታ በዚህ ማይሶር በተሰኘው ማምረቻ ውስጥ አስተባባሪ ነው። በመርሃ ግብሩ የምናመርተው ብሎኬትና ጡብ እስከ 13 ኪሎ ግራም የሚመዝንና ለመስበርም እጅጉን የጠነከረ ነው። ተቋሙ በሚሰራቸው ግንባታዎች ላይ ባለሙያ የሆነው ጊልበርት ሼቨር እነዚህ ብሎኬትና ጡቦች ከመደበኛዎቹ የጠነከሩ መሆናቸው በበጋ እጅግ ሞቆ በክረምት ደግሞ ለሚቀዘቅዘው የናሚቢያ የአየር ፀባይ ተመራጭ ከማድረጉ በተጨማሪም የምድር ሙቀት መጨመርን ለመከላከል ትልቅ ሚና ይኖረዋል ይላል። የዚህ ብሎኬት አንደኛው ጥቅም የተለምዶውን ብሎኬት ለመስራት የምንጠቀመውን ያክል የካርቦን ልቀት ስለሌለው ነው። ሲሚንቶ ለመስራት እጅግ ብዙ ካርቦን ነው የሚለቀቀው። ተቋሙ የናሚቢያ መንግሥት አላግባብ የሚራቡትን የአኬሽያ ዛፎችን በየ15 ዓመቱ ለመቁረጥ እቅድ ማድረጉን በማየት በቀጣይ ደግሞ እንጨቶቹን ወደ ብሎኬት በመቀየር የሀገሪቱን የቤት ፍላጎት የማሟላት እቅድም ይዟል። ለቪታሌዮ አንጉላ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ ተመልካቾቻችን፣ የዕለቱ መሰናደው እዚህ ላይ ተጠናቀቀ። ኤደን ገረሙ ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረን በድምፅና ምስል ቅንብሩ አብሮኝ ነበር። ከመላይ አሜሪካ ድምፅ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።